እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ የካቲት 24 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ከደምቢ ዶሎ ዩኒቨርሲቲ የተጠለፉት ተማሪዎች ዘጠና ቀን ሞልቷቸዋል። ወላጆች ልጆቻችንን አላገኘንም የምንሄድበት አጥተን ቁጭ ብለናል ይላሉ። ሀያ አምስት ነው፣ ዛሬ ነው ከዚህ አንስቶ ያውኛ እንዳለ ነው እንዳለ ነው ያለን እንጂ ያገኘነው ነገር። ከጠፉት ተማሪዎች ቤተሰብ መካከል አንዱና የሰማ ናቸው። በምሽቱ ይደመጣል። የላቀ ጣዕም ያለው ኢትዮጵያዊ ቡና የቱ ነው? ውድድርም እየተካሄደ ነው። እነሱ እስከ ዛሬ ብለው በአራት መቶ የሰማችኋት የላቀ የቡና ጣዕም ውድድር የኢትዮጵያ አስተባባሪ የሆነችውን ቅድስት ሙልጌታን ነው። ውድድሩን አስመልክቶም ዝግጅት አለን። ወጣቶች ራሳቸውና ቤተሰባቸውን ከኮሮና ቫይረስ ለመከላከል ምን አቅደዋል ስንልም ጠይቀናል። በምሽቱ ከሚደመጡት ፕሮግራሞቻችን መካከል አንዱ ነው። አብራችሁም እስከ ዝግጅታችን ፍጻሜ ድረስ ካመሻችሁ እኚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። የሙዚቃ አፍታም ይኖረናል። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ከአጫጭር ዜናዎች ጋ ሀብታም ስዩም አብራችሁ ይቆያል። አመሰግናለሁ ኤደን። ዛሬ ማክሰኞ ዩናይትድ ስቴትስ ውስጥ የአስራ አራት ክፍለ ግዛቶች መራጮች የዲሞክራቲክ ፓርቲውን እጩ ፕሬዚዳንታዊ ተፎካካሪ ለመምረጥ ድምጻቸውን እየሰጡ ነው። በየክፍላ ግዛቱ እየተካሄዱ ባሉ ቅድመ ምርጫዎች እጩ ተፎካካሪዎቹ አንድ ሶስተኛ ገደማ የሚሆነውን የፓርቲ ተወካይ ድጋፍ ለማግኘት እየሞከሩ ነው። ከሁሉም ብዙ የፓርቲ ተወካዮች ቁጥር ያላት የምዕራብ ዩናይትድ ስቴትሷ ካሊፎርኒያ አንዷ ነች። አዮዋ፣ ኒው ሃምሻየር እና ሰሜን ካሮላይና ውስጥ ከተካሄዱ ምርጫዎች የተከተለው ሱፐር ቱስደይ የሚባለው የዛሬው የብዙ ክፍለ ግዛቶች ድምፅ አሰጣጥ ሂደት የፓርቲውን እጩ መረጣ አገር አቀፍ አቅጣጫ ይጠቁማል ተብለዋል። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ የያዛቸው እንዲሁም በበሽታው ለሕልፈት የተዳረጉ ሰዎች ቁጥር ትናንት ከፍ ማለቱ ተዘግበዋል። ይሁንና ፕሬዚዳንት ዶናልድ ትራምፕ አሁን ቸኩለን ብሔራዊ አስቸኳይ ጊዜ ማወጃ አያስፈልገንም ብለዋል። ያም ማድረግ የሚያስፈልገን አይመስለኝም። ምክንያቱም እጅግ በጣም ጥሩ የሆነ ይዞታ ላይ ነን። ለሚመጣው ማናቸውም ነገር ተዘጋጅተናል። በኋላ ካስፈለገ ልናደርገው እንችላለን ያሉት የፌዴራል መንግስቱ የአጣዳፊ ሁኔታዎች አመራር መስሪያ ቤት ፊማ ከኮሮና ቫይረስ ጋር ተያይዞ ሊመጡ ለሚችሉ አንድምታዎች ምላሽ ለመስጠት የሚያስፈልገውን ገንዘብና የሰው ኃይል ለማግኘት እንዲችል ፕሬዚዳንቱ አስቸኳይ ጊዜ እንደሚያውጁ ተዘጋጅቶበት እንደነበረ ዘገባዎች አመላክተዋል። ጣሊያን የአዲስ ኮሮና ቫይረስ ተያዦች ቁጥር በአንድ ቀን ብቻ በ50 በመቶ መጨመሩን አስታውቃለች። በሰሜን ግዛቷ ያሉ 11 መንደሮችና ከተሞችንም ዘግታለች። ከአውሮጳ ሀገሮች ሁሉ በቫይረሱ በከፋ ሁኔታ የተመታችው ጣሊያን እስካሁን በቫይረሱ መጠቃታቸው የተረጋገጡ ሕሙማን ቁጥሮ ወደ 1700 ይጠጋል። 34 ሰዎች ደግሞ ሞተውባታል። ጣሊያን ብዛት ያላቸው በዕድሜ የገፉ አረጋውያን ያላት ሲሆን ለቫይረሱ በይበልጥ የሚጋለጡት ከስልሳ አምስት ዓመት በላይ የሆኑ ሰዎች መሆናቸውን የጤና አዋቂዎች ይናገራሉ። ይህ በእንዲህ እንዳለ በዚህ በወረርሽኙ ስርጭት እየሰፋ ባለበት በአሁኑ ወቅት ዓለም አቀፉ የኦሎምፒክ ኮሚቴ ዛሬ በሰጠው መግለጫ ከአምስት ወር ባነሰ ጊዜ ውስጥ ለሚካሄደው የተሳካ ሲል የገለጸው የቶኪዮ የበጋል ኦሎምፒክ ዝግጅቱን እያጣደፍን ነው ሲል ተናግረዋል። የአይኦሲ ፕሬዚዳንት ቶማስ ባክ ሎዛን ላይ በተካሄደው የኮሚቴው የስራ አስፈጻሚ ቦርድ ስብሰባ መክፈቻ ላይ ባደረጉት ንግግር ቶኪዮ ሀያ ሀያ በስኬት ለማከናወን እየተዘጋጀች ነት ብለዋል። ለአሁን ያሉኛ አጫጭር ዜናዎች እነዚህ ናቸው። ደን አመሰግናለሁ ሀብታሙ። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለው። አሁን ወደ ቀዳሚው ያለው ትውሳችን እንሻገራለን። ከደምቢ ዶሎ ዩኒቨርሲቲ የጠፉ ተማሪዎች ጉዳይ እስካሁን ድረስ እልባት አላገኘም። ወላጆችም ልጆቻችንን እስከ ዛሬ ድረስ አላገኘንም፣ ዘጠና ቀን ሞልቶናል፣ የምንሄድበት አጥተን ቁጭ ብለናል እያሉ ነው። የዕለቱ ቀዳሚ እርሳችን ይህ ቢሆንም፣ ከዛ በፊት ግን በንግድ ጉዳዮች የሚሰሙበትን ፕሮግራም እናስደምጣችሁና ወደ እሱ እንመለሳለን። ሀብታሙ ስዩም የማለዳ ንቃት እናገኝ ዘንድ እፉት የምንለው ቡና ጣዕሙና ጥራቱ እንደ በቀለበት ምድርና እንደ መጣበት ቦታ ይለያያል። ቡናውን አጣጥመው አንዱን ከአንዱ አነጻጽረው ብዙሃን ይሄኛው ግሩም ቡና ነው ያሉት አይነት ዋጋውም ወደድ ይላል፣ የገበያ ላይ ተፈላጊነቱም ይጨምራል። ለዚህ ክብር ለመብቃት የፈለጉ በሺዎች የሚቆጠሩ የኢትዮጵያ ቡና አምራቾች ከሰሞኑ በተካሄደው የላቀ ቡና ጣዕም ውድድር ወይንም ካፕ ኦፍ ኤክሰለንስ ውድድር ላይ ተሳትፈዋል። የውድድሩን ይዘትና ፋይዳ ለማወቅ ከቅድስት ሙሉጌታ ጋር አጭር ቆይታ አድርጋለሁ። ቅድስት ውድድሩን በገንዘብ ለቀጣይ ሁለት ዓመታት የሚደግፈው በምፃሩ ፊንትራክ የሚባለው የዩናይትድ ስቴትስ የተራድኦ ድርጅት ወይም ዩኤስኤድ መርሐ ግብር የውድድሩ የኢትዮጵያ አስተባባሪ ናት። ከውድድሩ ምንነት እንጀምር። ካፔት ኤክስለንት በዓለም የታወቀ የቡና የቅምሻ ውድድር ነው። በአብዛኛው የቡና አምራች ሀገሮች በየዓመቱ ያካሂዱታል። ሀያ ዓመቱ ነው ከተጀመረ። አሊያንስ ፎር ካፌ ኤክስለንስ የሚባል መንግስት ያልሆነ ድርጅት ነው የሚያደርገው። በሌላ ስሙ ካፌት ኤክስለንት ኦሎምፒክስ ኦፍ ኮፊ ነው ይባላል። በየዓመቱ በየሀገሩ በሚካሄድበት ሀገር ልዩ ጣዕም ያላቸው ቡናዎች የሚመርጥና በጨረታ የሚሸጥ ውድድር ነው። ውድድሩ በምን መልኩ ነው የሚከናወነው? ቡናውን ቀምሰው ወይ ጥሩ ነው ወይንም ደግሞ ይቀረዋል የሚለውን ፍርድ የሚሰጡት ዳኞች ከየት የመጡ ናቸው? ውድድሩ ሶስት ደረጃዎች አሉ። የመጀመሪያ ደረጃ እኛ የቅድመ መመዘኛ እንለዋለን፣ ፕሪሴሌክሽን ስቴጅ ይሉታል እነሱ። እሱ ላይ የምናደርገው የተሰበሰበውን ቡና መጀመሪያ ለዚህ ውድድር ብቁ ነው ወይ ያሟላል ወይ የተቀመጡትን መስፈርቶች ብለን የምናይበት ነው። አሁን ባለፈው ሳምንት ለኢትዮጵያ እሱን ጨርሰናል። መቶ ሀያ አሸናፊ ቡናዎችን ወቅሰናል። የሚቀጥለው ስቴጅ ናሽናል ስቴጅ ይሉታል እነሱ፣ የአገራዊ መድረክ ውድድር ነው እሱ መቶ አምሳ አሸናፊዎች ነው የምንቀምስበት ነው። እነዚህ ሁለቱም ከሀገር ውስጥ በተሰበሰቡ ቀማሾች ነው የሚካሄደው። የመጨረሻው ደረጃ ኢንተርናሽናል ስቴጅ የሚለዋለን፣ እሱ ከዓለም አቀፍ በመጡ ቀማሾች የሚቀመስ ነው። ከዓለም አቀፍ የሚመጡት ቀማሾች ገዢዎች ናቸው። ትልልቅ የባለልዩ ገበያ ቀማሾች ናቸው። እንደሰማ ነው ዘንድሮ ላይ ለውድድር የገቡት ናሙናዎች እጅግ በጣም ብዙ ናቸው። ከዚህ ቀደም ከቀረቡት ሁሉ እጅግ የላቁ ከመሆናቸው የተነሳ ክብረ ወሰን ሁሉ እንደሰበሩ ሰምተናል። በአጠቃላይ ምን ያክል ናሙናዎች ገቡ? ከየት ከየት የኢትዮጵያ ክፍልስ ነው ወደ እናንተ የተላኩት? እንግዲህ እውነት ነው፣ በጣም ብዙ ሳምፕሎች ነው የተቀበልነው። ኢትዮጵያ እንግዲህ ከስፋት ማንጻት ትልቅ አገር ናት፣ ከቡና አቅምን ማንጻር ብዙ ቡና ያለኛ ሀገር ነው እነሱ እስከ ዛሬ ከሰበሰቡት አንድ ሺ አራት መቶ ስልሳ ሁለት ሳምፕል ሰብስበናል። ይሄም ትልቅ ብለው ዘጋጅ ከያዙት በአራት መቶ በልጠና ሳምፕል የሰበሰብነው ጅማ ላይ፣ አዋሳ ላይ እና ድሬዳዋ ነው። ለእኛ ሴንትራል እንዲሆን ነው እንጂ ከዛ ና ከጅማና ከአካባቢው ከጀጃዋ ና ከአካባቢ ና ከሐዋሳ ና ከአካባቢ ሰብስበናል። እንዲሁም በተጨማሪ አዲስ አበባ ላይ፣ ከባህር ዳር፣ ከቤኒሻንጉል በአጠቃላይ ከአገሪቱ ትልልቅ ቡና አካባቢዎች ከሚባሉት ቡና ሰብስበናል። የላቀ የቡና ጣዕም ያላቸውን ማወዳደሩ ና ይህኛው የተሻለ ነው ብሎ ማስቀመጡ ለቡናው ኢንዱስትሪ ምን እርባና አለው? ምን ጥቅም አለው? የመጀመሪያው ጠቀሜታ ካፕ ኦፍ ኤክሰለንስ እንግዲህ ሌሎች አገሮች የምነግራዝልን ለረጅም ዓመት የዛሬ ሀያ ዓመት ነው የጀመሩት እና እነሱ የሰሩትን ጥናት ስንመለከት ካፕሮፌክሽነት የመጀመሪያ ጥቅሙ ይሄ ባለልዩ ጣዕም ገበያ የምንለውን ገዢዎች ያገናኝልናል። ትልልቅ ገዢዎች እናገኝበታለን። ሁለተኛው ቡናችን ትልልቅ በተባሉት ገዢዎች የመቀመስ እንደገና ትልልቅ የገበያ መዳረሻዎች እናገኛለን። ይሄ ለባለልዩ ጣዕም ገበያ ከዚህ ሁሉ በተጨማሪ ደግሞ ባለሙያዎቻችን አሁን ለዚህ ለኢትዮጵያ ካፓፓክስ ላይ ብዙ አይነት ስልጠና ለምሳሌ ለራስተርስ፣ ለቡና ቆዮዎች እንደዚሁም ካፐሮች እንደገና ሰፖርት ስታፍ የምንላቸው ብዙ ቴክኒካል ስልጠናዎች ሰጥተናል እና ለባለሙያዎቹም ብዙ ለለሰቦች ተማሮች ብዙ ስልጠና እናገኝበታለን። እዚህ በተጨማሪ ግን የተሻለ ዋጋ ካፓፓክስ ላይ ትልቁ ምንድን ነው? ቡናውን ልዩ የተባለውን ቡና መጨሻ ላይ የሚያሸንፉትን ሰላሳ ቡናዎች ጋ ላለፉት አመታት እንኳን ስናይ የዓለምን የቡና ሪከርድ ሊሰብራል እና የተሻለ ዋጋችን የሚሸጥበት አዳዲስ መዳረሻዎች፣ ከዚህ በፊት ሸጠን የማናቅበት ቦታዎች ቡናችን የሚሸጥበት ትልቅ እድል ይዞ እንደሚመጣል። በዚህ አመት ውድድር ያሸነፈው ቡና የት ሆነ? እኔ የምወዳቸው ቡናዎች ድንገት ካሉ በዛው ለማወቅ ያክል ነው። የትኛው አሸነፈ? አሁን ገና ባለፈው ሳምንት የጨበስነው ፕሪሰለክሽን ስቴጅ ነው። እሱም መቶ አምሳ ልዩ ቡናዎች የምናወጣበት ነው። እንግዲህ ከአንድ ሺ አራት መቶ ስልሳ ሁለት መቶ አምሳ በስት የተባሉትን ቡናዎች አግኝተናል። እንግዲህ ጫማሾቹ ሪኮርድ እንደሚያደርጉት በጣም ልዩ ቡናዎች አግኝተናል። እሱን ከነገ ጀምሮ በየጋዜጣው እናወጣለን። ከዛ ቀጥሎ ደግሞ ቅድም እንዳልኩ በናሽናል ስቴጅ አርባዎቹን እናውቃለን። ከዛ በኋላን ደግሞ ቶፕ ቴን የሚባሉት እንግዲህ ይገኛሉ ብለን እናስባለን። እኛ ትልቁ ዓላማችን ኢትዮጵያ በጣም ብዙ አቅም አላት በቡና ብዙ ያልታወቁ ቦታዎች አሉ። በቡና የታወቁት የሚሸጡት ብዙ ታውቀዋለሁ። ረዚ ግን የማይታወቁ ብዙ ልዩ ቡናዎች አሉ፣ እና እነሱ በዚህ ኮምፒቲሽን ይወጣሉ ብለን ነው የምንጠብቀው። ቅድስት ሙሉጌታን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ነኝ ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ሀብታሙና እንግዳውን እያመሰገንን አሁን ወደ እለቱ ቅዳሜ ርዕሳችን ነው የምንሻገረው። ልጆቻችንን አላገኘንም የምንሄድበት አተን ቁጭ ብለናል ብለዋል ከደንቢ ዶሎ ልጆቻቸው የታገቱባቸው ተማሪ ቤተሰቦች። ከደንቢ ዶሎ ዩኒቨርሲቲ የታገቱት ተማሪዎች ጉዳይ የሚያጠራ ኮሚቴ በመቋቋሙ ጉዳዩ ተጣርቶ ምላሽ ይሰጣቸዋል ቢባሉም ልጆቻቸውን ሳያገኙ ዘጠና ቀናት መቆጠሩን ወላጆች ለአሜሪካ ድምጽ ተናግረዋል። ጉዳዩን ለመንግስት ለማሳወቅ ጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ድረስ የመጡ ቢሆንም የልጆቻቸውን ድምጽ የሚያሰማቸውም ሆነ አይናቸውን የሚያሳያቸው እንዳላገኛቸው ነው እነዚህ ሶስት ወላጆች የገለጹት። ጽዮን ግርማ ዝርዝር አላት። የኢትዮጵያ መንግስት ስለ ታገቱት ተማሪዎች መረጃውን በሚገባ ጣርቶ እንደሚነግራቸው በጠቅላይ ሚኒስትር አብይ አህመድ ጭምር ቢነገራቸውም እስካሁን ያገኙት አንድም አዲስ ነገር እንደሌለ የአሜሪካ ድምጽ ያነጋገራቸው ሶስት የተማሪ ቤተሰቦች ተናገሩ። ከአንድ ወር በፊት በጠቅላይ ሚኒስትሩ ጽህፈት ቤት የስምንት ልጆች ቤተሰብ ሆነው እንዳነጋገሯቸው የተናገሩት በደንቢዶሎ ዩኒቨርሲቲ የባዮቴክኖሎጂ ሶስተኛ ዓመት ተማሪ የሆነችው የግርማነሽ አዱኛ አባት መሪጌታ የኔነህ አዱኛ ሰሜን ጎንደር ዞን ጨዋሂት በተባለችው አካባቢ እንደሚገኙ ገልጸው ልጃችን መጥፋቷን ካወቅን ዘጠና ቀናት ተቆጠሩ ይላሉ። ከህዳር ሀያ አምስት ዛሬ ዘጠና ቀን ነው። ከዚህ አነስቶ ያው እኛ እንዳለ ነው ያለንበ ሀገር በሶላይ በጸሎት እንዳለ ነው ያለን ነው እንጂ ያገኘነው ነገር ምንም መለውጥ የለንም። ምክንያቱም ወረዳ ከዝበን ከክልል እስከ ጠቅላይ ሚኒስትር ከሄድን በኋላ እንግዲህ ሄደና ያናዘሙ ነው ማለት ነው ሄደና ግን ያገኘነው ነው ውጤት ስለሌለ አሁን እኛ ወደ እግዚአብሔር በቃ እንግዲህ ምታይ ስለሌለ ነው ያገኘነው ነገር ስለሌለ እግዚአብሔር አንተ ታውቃለህ ልጆች ለኛ ካልካቸው ባክለኛ በላቸው እያለ ጸሎት ነው ይዘንያል እንጂ ያገኘነው ነገር የለም። በወቅቱ ጠቅላይ ሚኒስትር አብይን ከሌሎች የመንግስት ባለስልጣን ጋር በመሆን እንዳገኟቸው ገልጸው ምክር ከለገሷቸው በኋላ ልጆቻቸው እንዲገኙ መንግስት የቻለውን ጥረት እንደሚያደርግ ገልጸውላቸው እንደነበር ይናገራሉ። ጠቅላይ ሚኒስትሩ እንኳን የተነጋገርነው ነገር በቃ እናንተ የምክር አገልግሎት ምርጫ የሰጡን የምክር አገልግሎት እንግዲህ ገጥሟል ብሩ በእርግጥ ተከስቷል ነገር አይደለም በወላጅ ነው። ኢትዮጵያ ለዓለም ቢሆን ይህ ነገር ጥሩ አይደለም። ነገሩ የተሰራው ድርጅቱ ከባድ ቢሆንም እናንተ በቃ በአይምሯችሁ ላይ ቤተሰቦችን በተለይ በእናቶች በኩል ያለውን ነገር አይዟችሁ አመካክሩ፣ ለምክር ነው የጠራናቸው አሉ። አመካክረው እኛ እናፈላልጋለን። ግን በተያዙበት ቦታ ብዙ ጉዳት አያሳይም፣ ያየነው ነገር የለም። በህይወት እንዳሉ ነው የምናስብ እና አሁን በሕይወት አሉ ነው የምንል እና እናንተ አይዟት በቃ በርቱ፣ አበረታቱ፣ ቤተሰብንም አበረታቱ፣ እህት ወንድሞችን አበረታቱ፣ እናንተም ተበራቱ ና ምንል ነገር በቃ ነገሩ እዚያ እኛም ያው ክርክር ነው የገጠመ እንደ ተለሰቱና ወላጆች ከጠቅላይ ሚኒስትር ሲመጣፍከና ከአዲስ አበባ ሲሄድ እዘን እንደምንርላቸው ነው የሚያስቡ እና እንዴት ነው አንድ መስ ወይም በስልክ ወይም በአካል ታሳዩን ብለን ነው ወይም ተረክበልን እንደምንር ነው እናቶች እያሰወ ያለና እንዴት ዝምብላችሁ ጠራችን የሚል ክርክር ማቅርበን ነበር። አሁን ሁሉንም ሂዱ በቃ ዝምብራችሁ ተመለሱ፣ እናንተ ተስፋ እናፈላልጋለን፣ ዝም አላለን፣ እየታገልን ነው ያለን የሚለውን ነገር ነገሩ መለስ ነው። ምን አቅም አለን ነው። ሌላዋ ደምቢዶሎ ዩኒቨርሲቲ በጋዜጠኝነት ትምህርት ክፍል የሁለተኛ ዓመት ተማሪ እንደነበረችና ሳምራዊት ቀሬ አስረስ ትባል እንደነበር በስልክ የነገረን ወንድሟ ደመላሽ ቀሬ አስረስ በማህበራዊ ሚዲያ ላይ እየተሰራጨ ያለው መረጃ አንድም እውነትነት እንደሌለውና እህቱ እስካሁን እንዳልተገኘች ይናገራል። ዛሬ ሶስት ወራቸው ነው። ምንም አዲስ ነገር የለም። ምንም ነገር የለም። በቃ እንደምታይ የትስ ቦታው ላይ እንዳለ ድምፅ ቦታውን እንዴት እንደሆነም አናውቀውም። መከላከያም ገብቷል ነው የሚባለው። እውነት ከሆነ እንዴት እንደሆነም አናውቀውም። ምን ስለያዝ ያለን ልጆቻቸው ከጠፉባቸው አስር ቤተሰቦች ጋር በጥምረት በስልክ እንደሚገናኙ ጠቁሞም ተገኝተዋል ተብሎ በማህበራዊ ሚዲያ ላይ ተሰራጭቶ ከነበሩት የሁለት ሴት ልጆች ምስል ጋር የአንዳቸውም ልጅ እንደማይገናኝ መነጋገራቸውን ጠቁመናል። በፍጹም በፍጹም በፍጹም ልጆች ፎቷቸውን በሙሉ ያለው ነገር ተከታተለናል። ሙሸት ነው፣ እነዚያ ከኛ ልጆች ጋር አይደሉም። በታምር ውሸት ነው። ሁሎችም ሰዎች ደግሞ የወላጅ ቤተሰብ ደግሞ እንገናኛለን ስልካችን በጥምረት አለ ዳን መስሪያ ቤት ነድኝ እየተገናኘ ምናምን እንሄዳለን። አሁን ድራሱ እንደዋወላለን። ምንም ነገር የለም ውሸት ነው። በዋናነት በእኔ ጋር እምደውል አሁን አስር ሰዎች ጋር እንደዋወላለን። እንደው ቤተሰቡን እንገናኝና በ ያለውን ነገር ደግሞ እንትን እንበል እያለን የነበረ የሚሰማን ካለን እያለ ነው። አስር ሰዎች እንገናኛለን። ደቡብ ጎንደር፣ አዲስ ዘመን ከተማ ነዋሪ መሆናቸውን እና የበላይነሽ መኮንን አጎት እንደሆኑ የነገሩን አቶ አበራ ጓዴ በበኩላቸው ቤተሰቡ ስለ በላይነሽ የሰማው መረጃ እንደሌለ ገልጸዋል። አሁን ግን የቀዘቀዘ እየመጣ እንዲያውም ምንም ነገር የለም ጭራሽ እስትንፋስም የለም። መንግስትም፣ እየፈለግን ነው እየታግል ነው የሚነገርም እየደወለም እየተከታተለ በክልልም ከፌዴራልም ምንም ነገር የተሰጠ ነገር የለም። እነዚህ ያነጋገርናቸው ወላጆች እንደሚሉት መኖሪያቸው ገጠር ነው፣ ኑሯቸው ደግሞ ድህነት የሞላበት ነው። የጠፉ ልጆቻቸውን ለማግኘት የቻሉትን ሁሉ ማድረጋቸውን ይገልጻሉ። በማህበራዊ ሚዲያ ላይ የሚሰራጩትን መረጃዎች በዝርዝር ለመከታተል አቅም ባይኖራቸውም በአካባቢው ካሉ ወጣቶችና ሰው ከሚደውልላቸው የተለያየ ነገር እንደሚባል መስማታቸውን ይናገራሉ። እውነታው ግን ልጆቻችንን አላገኘንም ነው ይላሉ። ከብዙ የተለያዩ መረጃዎች በኋላ ከአንድ ወር በፊት የጠቅላይ ሚኒስትር ጽህፈት ቤት ከፌዴራል ፖሊስ ኮሚሽን ጋር በመሆን ለጋዜጠኞች በሰጡት መግለጫ ስምና አድራሻቸውን በግልጽ ሰፍሮ መታገታቸው ከተነገረው አስራ ሰባት ሰዎች ዝርዝር በተጨማሪ ሁለት ወላጆች ልጆቻቸው እንደጠፉባቸው ማሳወቃቸውን የታገቱ ተማሪዎችን ጉዳይ የሚያጣራ ሶስት የምርመራ ቡድን ተቋቁሞ በአጣራው መሰረትም ከነዚህ አስራ ዘጠኝ ዝርዝር ውስጥ አስራ አራቱ በደንቢዶሎ ዩኒቨርሲቲ ተማሪዎች መሆናቸውን ምንም እንኳን አምስቱ ማንነታቸው ባይታወቅም ዜጎች በመሆናቸው መንግስት ማጣራት እንደሚያደርግ፣ አስራ አራቱ ተማሪዎች ወደ ደንቢዶሎ ዶሎ ዩኒቨርሲቲ አለመመለሳቸውን፣ ከአስራ አራቱ ውስጥ ደግሞ ልጆቻቸው እንደጠፉባቸው ቀርበው ለመንግስት ያስረዱት አስር ወላጆች ብቻ መሆናቸውን የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን በዚህ ከአንድ ወር በፊት በሰጡት መግለጫ በዝርዝር ተናግረዋል። መንግስት ከዚህ ወዲህ የተማሪዎቹ ጉዳይ ምን እንደደረሰ የሰጠው ማብራሪያ የለም። ማብራሪያ ለመጠየቅ ዛሬ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የአቶ ንጉሱ ጥላሁን የእጅ ስልክ ላይ ደውለን ነበር። ስልካቸው ስለማይሰራ ምላሻቸውን ማካተት አልቻልንም። ነገር ግን ዛሬ ካነጋገርናቸው ናቸው ቤተሰቦች በተጨማሪ ሌሎችን ወላጆች አነጋግረን በድጋሚ የመንግስትን ምላሽ ጠይቀን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ጽዮን ግርማን ለዘገባዎቿ እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ዚህ በመቀጠል ደግሞ ኮሮና ቫይረስ ዓለም አቀፍ ወረርሽኝ ሆኖ እየተዛመተ ይገኛል። ወጣቶች እራሳችሁንና ቤተሰባችሁን ከኮሮና ቫይረስ ለመጠበቅ ምን ታደርጋላችሁ? ዜና እያሌው አለሙ ከአዲስ አበባ እንዲህ እንዳይ እንጠነቀቃለሁ። መጀመሪያ ግን ከንጽህና ጉለት ይመስለኛል። ናይ እንደዛ ነው የምረዳው። ነው ቤትንሹ እና ንጽህና ራሴን መጠበቅ እንዳለብኝ እና ደግሞ የተመጣጠኑ ምግቦችን መብላት እንዳለብኝ ምናምን የምረዳው ነው የምጠነቀቀው። ለምሳሌ ጉንፋን ምናምን የሚዘ ከሆነ አት ንቤት ቼክ አረጋለሁ። ሌላም የሚያመኝ ከሆን ሌላም የሚያመኝ ከሆነ አት ንቤት ነው እንግዲህ ቼክ አረጋለሁ። መልካሙ ከበደ ሳውሳና ነው፣ ፋርማሲ ተማሪ ነኝ። መጀመሪያ ምንድነ ማድረግ ያለብን ወደ ሕክምና ከመግባታችን በፊት ያው መጀመሪያ ማስክ ማድረግ ያለብን፣ መጀመሪያ ራሳችን ለሌለው ምንት ትራንስፈር ላለ ማድረግ ወደ ኛ ምንት እንዳይልበን ማስክ ማድረግ አለብን። ከዛ በኋላ እና ያለው እንደገና እንደሚቻል ከሆነ ቫክሲኔሽን መውሰድ ነው ያለብን። አሁን ምልክቶች፣ አሁን ሳል ምናምን እነዚያ የሚባለው ቮሚቲንግ እንደዚህ ነገር ይኖራል ነው የሚባለው። ሳል ይኖራል፣ ቮሚቲንግ እና ዳያሪያ ምናምን ያስከትላል ነው የሚባለው። አንዳንድ ምሽትካ ነገሮች ታይል ፊት ላይ አሁን ኮሮና እንትን ግን መጀመሪያ ሳል ይኖራል፣ ያው ሳል ይኖራል ከዛ ቀጥሎ እንደገና አንዳንድ ነገሮች ስምተሞች ዳሪያምን ሊኖር ይችላል። ከቆይታንትን ከሁለት ከሶስት ቀን በኋላ ዳሪያ ልታይ ይችላል። ከዛ እንደዛ እያለ ስምተሞቹ በዛ መለያት ይቻላል። ከዛው በዛው ነው እንቱ መከታተል የሚችለው ማለት ነው። በፊት ከምታየው ለየት ያለ ነገሮች ከታየ ያ እንደገና ሰስፔክት አድርገን ወደ እንትኑ ትውልድ ምን ያህል መውሰድ የሚቻል ከሆነ ትውልድ እንትን ማለት ማለት መጀመሪያ ምንድን ነው በቅርበት የሚገኘው ጤና ጣቢያም ሆነ ሄልዝ ሴንተሮችን መሄድ ነው። ሌላውንም ትንዳ ለአላማ ጉዳት ማለት ነው። ቤት ላይ ዝም ብለ የምንቆይ ከሆነ ራሳችንን ተጎዳን፣ ሌላውንም እንጎዳለን። ሲያስሚልኛው በገበያ ቤት ነው። አንዳንድ ገዳገጦች ላይ እንዳየሁት ከሆነ እጅን በመታጠብ ያልበሰሉ ምግቦችን ነገር ነገር ያነበት መስሎኝ ደግሞ እንደዚህ ንፋን አይነት ሲስተም ካለን ራሱን ያ መሸፋፈንና ብቻ ጦሎ ደግሞ ጤና ጣቢያ ሄዶ መታክም መቻል አለብን። እና ያው እንደሚያስነጥ ሲዘር ያለ ሰው ደግሞ ካለ በአካባቢያቸው ሞርቻ ሄዶ ማሳክም የምንችልበት ሁኔታ ብናመቻል እሺ፣ ስሜ ዮናታን አንበሰ ይባላል። ማረው በጎንደር ዩኒቨርሲቲ ነው የሶስተኛ አመት የሜዲካል ላቦራቶሪ ተማሪ ነው። እስከምናውቀው ድረስ ኮሮና ቫይረስ ከባድ ተላላፊ በሽታ ነው። እንግዲህ እዚህ ባለንበት ቦታ ምን ያክል እየተዘጋጅበት እንደሆነ ባላውቅም፣ በግቢያችን ግን እንዲ የተለያዩ ትምህርቶችን ለመስጠት አሁን አስበናል። እናው ነገር ኮሮና ቫይረስ ከሌሎች ተመሳሳይ ከሆኑ ከነ ጉንፋን ከነ ኢንፍሉዌንዛ አይነት በሽታዎች እንዴት መለየት እንደምንችል የተወሰኑ ሀሳቦችን ለማንሳት እየሞከረን ያለ ነው። አ አንደኛ ነገር በተቻለን አቅም እጆቻችንን በየጊዜው መታጠብ ብንችል፣ ከዛም ባለፈ ደግሞ አፍንጫና አፋችንን ወይም ሙሉ ፊታችንን በቆሸሸ እጃችን በአብዛኛው ጊዜ አለመነካካት፣ ከዛም ባለፈ ደግሞ ምናልባት ምልክቶች ከሚያሳዩ ሰዎች በተቻለን አቅም መቆጠብ እና መራቅ ግዴታ ያስፈልጋል። ምክንያቱም ምን እንደሆነ ስለማይታወቅ ሌሎች ነገሮችን ሌሎች ኮምፕሊኬሽንሶች ሊኖር ስለሚችሉ እነዛን ነገሮች ለማስቀረትም እነዚህን ጥንቃቄዎች ብንወስድ የተሻለ ነው። ኮሮና ቫይረስን ኮቪድ-19 ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎን ቢሆኑ ሲያስነጥሱ ወይም ሲያስልዎ አፍንጫውንና አፍዎን በክንዶ መታጠፊያ ይሸፍኑ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ጋቢና ቪዌን ነው እያዳመጣችሁ ያላችሁት። በፌስቡክ አትቪዌ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዌን በመጠቀም አድርሱን። ጋቢና ቪዌ አትቪዌ ኒውስ ዶት ኮም የኢሜይል አድራሻችን ተጠቅማችሁ፣ መልክቶቻችሁን፣ አስተያየቶቻችሁን አድርሱን። ከዚህ በመቀጠል ደግሞ የዘጋቢዎች መስኮት ላይ ይደርሰናል። አንድ መቶ ሀያ አራተኛው የአድዋ ድል በዓል በትላንትና እለት ተከብሮ ውሏል። ዘጋቢያችን መስፍን አራጌ በደሴ የነበረውን አከባበር እንደሚከተለው አሰናድቶታል። መስከረም 8 1888 ዳግማዊ አጼ ምኒልክ ሰራዊቱ እንዲከት የተጠራበት ወረይሉም ከአመታት ዝምታ በኋላ ድምፅዋን አሰምታለች። 124ኛውን የአድዋን ድል በመዘከር ሰሞኑን ወረይሉ ለአድዋ የስንቅ ዝግጅት ብቻ ሳትሆን የሞራል ደጀን፣ የአደራ ቃል ኪዳን የተጣለባት ስፍራ ናት። እናም አድዋን ከወረይሉ ነጥሎ ማየት ይከብዳል። እንደ ታሪክ ምሁራን የወረይሉ ከተማ አስተዳደር ከንቲባ እሸቱ ታረቀኝም በዚህ ይስማማሉ። በክተት ጥሪው ላይ እንግዲህ የወረይሉ ሕዝብ በዛን ሰዓት ከስንቅ ዝግጅት ጀምሮ ታሪክ እንደሚያስረዳን ተገቢ የሆነው እንግዳ ተቀባይ ዘር ሃይማኖት ሳይለይ አገራችን የተወረረችው በጣሊያን ስለሆነ ይህንን የጣሊያንን ጦር ደግሞ ድል ለማድረግ የመጣ የሀገራችን ሕዝብ እስከሆነ ጊዜ ድረስ በበቂ ሁኔታ በስንቅና ትጥቅ ማገዝ መቻል አለብን በሚል ተገቢ የሆነ ገዛ እንዳደረገ ነው። ቴጌ ጣይቱ ዳግማዊ አፄ ሚኒሊክን እዚህ ቦታ ላይ ተገኝተው እስከ መጨረሻው ድረስ ያማከሩም ጭምር ነው ወደ ጦርነቱ አድዋ የተጓዙት። ይሁን እንጂ ወረይሉ ለታሪኩ ካበረከተችው አስተዋጽኦ አንጻር በቅጡ ተዘክራለች የሚል እምነት የላቸውም። እስከዛሬ ድረስ ተገቢውን ትኩረት አላገኘም፣ በመንግስትም ጭምር ትኩረት አልተሰጠውም። የሚነገረው ድሉ የተጠናቀቀበትን ቦታ ብቻ ነው። ቅድመ ዝግጅቱ ወረይሉ ጎላ ተብሎ የተገለጸበት ሁኔታ አልነበረም። ዘር ሳይቆጥር፣ እምነት ሳይለይ፣ እድሜ ሳይፈርጅ፣ ፆታ ሳይጠቅስ ወራሪውን የጣለ የሶማሊያን ጦር ለመመከት ሰራዊቱ ወረይሉ ሲከት ሞራል እንጂ ዘመናዊ መሳሪያ አልታጠቀም። ግና ጥሪው ለአገር ነውና ጥሪውን ሰምቶ ጆሮ ዳባ ያለ አልነበረም። ወረይሉ ተሰባሰበ። በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መምህሩ ፕሮፌሰር ጋሻው መሐመድ በአዲዋ ላይ ከሰባ እስከ መቶ ሀምሳ ሺህ የሚሆን ዘማሽ ነበር። የዛ ነው ያህል ደግሞ በቅሎና ፈረስ ላይ ስንቁ የሚጫንበት ሙዚቀኞች አሉ፣ ሰራዊቱን የሚያነቃቁ የወረይሉ ህዝብም በወሳኝ ወቅት ታላቅ ገድል ፈጽሟል። የአገሪቱ ጫፍ ተሰብስቦ የመጣው ዘማች እዚ ወረ ኢሉ ላይ ያንን ሁሉ እግሩን የሚታጠበውን አጥቦ የራበውን አብልቶ የደከመውን በደንብ አጽናንቶ አስፈላጊውን አቅም በፈቀደ የአቀባበል ስነ ስርዓት አድርጎ አብልቶ አጠጥቶ ለመሸኘትም ከፍተኛ መስዋዕትነት ያስፈልጋል። ቆረ ኢሉ የተነሳው ሰራዊት ባልተገመተ ፍጥነት ባልተጠበቀ ብቃት በወራሪው ላይ ድልን ተቀዳጅ። ይህ በተለይ ከእኛ በላይ ላሳር በሚሉ አክራሪ ምዕራባውያን ዘንድ ሊታመን የሚከብድ ግን ደግሞ ሊክዱት የማይችሉት እውነት ሆነ። ለዚያም ይመስላል ኢትዮጵያኖች ጥቁሮች አይደሉም የሚል የእናት የመቀነት አደናቀፈኝ አይነት ሰበብ ያቀረቡት። ኢትዮጵያኖች ጥቁሮች አይደሉም የካኮሶይድ ዘር አባል ናቸው። እንዴት ተብሎ ሀዲያ ጥቁር ይሄ ነጩን የሰለጠነውን ሊያሸንፍ ይችላል? እንግዲህ በጂኦግራፊካል ክላሲፊኬሽን የሰው ዘር በሶስት ይከፈላል፣ ምናምን ነው የሚለው። ኒግሪቲዩድ፣ ኮኮሶይድ እና ሞንጎሎቲዩድ። ሞንጎሎቲዩድ ይሄ ኤዥያ ያለውን ነው። ኒግሪቲዩድ ያው አፍሪካንስ ነን። ካኮሶይድ ግን ነጮች አውሮፓውያኖች ናቸው። የእኛ ዲማ አላቸው እንጂ እውነት እነሱ በዚህ ኋላቀር በሆነ መሳሪያ የሰለጠነ ወታደር ዘመናዊ የውጊያ መሳሪያ ይዞ እንዴት ሊሸነፍ ይችላል? እስከ ማለት እንዲያሉ ነው። አሜሪካ ውስጥ ባሉት ከተሞች በሙሉ ቪቫ ሚኒሊክ የሚል ቅስቀሳ ፕሮፓጋንዳ፣ ሰልፍ እንደተካሄደ ነው። ይወጡ የነበሩት ልሳኖች፣ ጋዜጦች በሙሉ ስለዚሁ ሲዘግቡ ነበር። በአውሮፓም ውስጥ እንደዚሁ፣ ጣሊያን ውስጥ ራሱ ስንት ተአምር ተፈጥሯል። ክሪስፒ የተባለው የጣሊያን ጠቅላይ ሚኒስትር እኮ ከኃላፊነቱ እንዲለቅ ነው የተደረገው። ቪቫ ሚኒሊክ እየተባለ አፍሪካ ውስጥ ለነበረው የነጻነት ትግል በር ከፋጭ የሆነ ነው ኢትዮጵያኒዝም የሚል ሙቭመንት ማለት ነው። በደቡብ አፍሪካ፣ በምዕራብ አፍሪካ፣ በሴንትራል አፍሪካ በቃ በየትኛውም አካባቢ ኢቨን አሁን ካሉት የአፍሪካ አገሮች እኮ አብዛኞቹ የአቀማመጥ የሳይዝ ልዩነት ቢኖርም የኢትዮጵያ ባንዲራ ያለበት ምስል ነው ያላቸው። ይሄ እኮ ዓለም ያወቀው ፀሐይ የሞቀው ምንጊዜም ሊረሳ የማይችል ሁሉም የተማመነበት ነው። የኢትዮጵያን አትንኩኝ ባይነት ለጥቁሮች የኩራት መሰረት ሆነ። አንዳንድ በሳል ጸሐፍት የምኒልክን አስተዋይነት ብልህ አመራር ስትራቴጂክ ሊደርሺፕ ከቢስማርክ ጋር ነው የሚያያይዙት ቢስማርክ ያው ዩኒፊኬሽን ኦፍ ጀርመኒ ወይም ስለ ጀርመን ውህደት ከፍተኛ አስተዋጽኦ ያበረከተና ተበታትና የነበረችውን ጀርመንን አንድ እንዲትሆን ያደረገ ነው። እንደ ሰባ ስድስት ዓመቱ የእድሜ ባለጸጋ የአምሳ አለቃ መስፍን ታረቀኝ አይነቶቹ በዓሉን ትናንትን በሚዘክር የአርበኞች አለባበስ አሸብርቀው ነበር የተገኙት እንደሳቸው አድዋ ከኢትዮጵያም የሚሻገር ታላቅ ገድል ነው። አድዋ ለኢትዮጵያ ብቻ ሳይሆን ለጥቁር አፍሪካዎችም የነፃነት ድል ሁኖ እስካሁን ድረስ እነሱ ሲጠቀሙበት ይኖራል። አገሪቱ ያንኩላ አፍንጫው ታጥቆ የመጣውን ጦር በጦርና በጎራዴ ነው የኢትዮጵያ ህዝብ የመለሰው ብዙ የውዱ የሰራበት ነው ከአኩሪ ታሪኮቻችን በላይ ችግሮቻችን እየተጋነኑ ከነባሩ አንድነታችን ይልቅ ልዩነትን የሚሰብኩ አካላት መበራከት አዲሱ ትውልድም ከማንነቱ እንዲራራቅና አገሩንም በቅጡ እንዳያውቃት ተደርጓል ይላሉ ሃምሳ አለቃ መስፍን ከቅርብ ዓመታት ወዲህ አድዋን በእግር ጉዞ የሚዘክሩ ብቅ ብቅ ማለት ጀምረዋል። ባለፈው ዓመት ወሬይሉን ረግጠው አድዋ ያቀኑ ተጓዦች ታዲያ ከከተማዋ አስተዳደር ጋር አንድ ቁም ነገር ለመስራት ቃል ገብተው ነበር፤ የመታሰቢያ ሀውልት ማቆም። የሐውልቱ መሰረት ድንጋይ እንደተጣለ የዛሬ ዓመት በዘገባችን ብንገልጽም እስካሁን ድረስ ስራዋ ለመጀመሩን ታዝብያለሁ። የከተማዋ ከንቲባ ምን ምላሽ አላቸው? ለአካባቢው ተወላጆች በውጭም ለሚኖሩ በአገር ውስጥም ለሚኖሩ ይህንን ሀውልት ከዳር ለማድረስ የቅስቀሳ ስራ እየተሰራ ነው ያለው። ሀውልቱስ አልተጀመረም? ይሁንታቸውን እየገለጹልን ያሉት ቁጥራቸው በጣም በርካታ ነው። ይህንን አጠናክረን በምህር በኩል ይቀረናል። ባለፈው ዓመት የአድዋ የእግር ተጓዦች በዚህ መጥተው ነበር። ዘንድሮ እንመጣለንም የሚልም ፕሮግራም ስለነበር ህብረተሰቡን በጉጉት ይጠብቃቸው ነበር። ነገር ግን ካለው ወቅታዊ ሁኔታዎች ጋር ተያይዞ ሊሆን ይችላል ወደዛ አልመጡም። ያም ሆኖ በአካባቢው የሚገኙ ተቋማት ትናንት በጎ ስራ በርክተው ባለፉ ጀግኖች ስም እየተሰየሙ እንደሆነም ሰምቻለሁ። ዳግማዊ ሚኒሊክ እዚህ ቦታ ላይ ጦራቸውን ያዘጋጁበት ቦታ ስለሆነ ወሬ ሁለተኛ ደረጃ ትምህርት ቤትንም እንደዛው በስማቸው ዳግማዊ ሚኒሊክ አጠቃላይ ሁለተኛ ደረጃ ትምህርት ቤትና መሰናዶ ትምህርት ቤት በማለት በስማቸው ተሰይሟል። በተመሳሳይ ደግሞ ልጃቸውን ደግሞ ንግስት ዘውዲቱ እሳቸውን ለማስታወስ ሲባል የወረኤሉ መጀመሪያ ደረጃ ሆስፒታል የሚባል የነበረውንም ንግስት ዘውዲቱ የመጀመሪያ ደረጃ ሆስፒታል በሚል ስያሜው ተሰይሞ ታሪኩን ለማስታወስ ጥረት እየተደረገ ነው። ሽምጥ ፈረስ ጋላቢዎች፣ ዘገር ነቅናቂ አርበኞች፣ በሆታ የሚያደምቁ የጸጥታ ኃይሎች ንገርልን ያሉኝን ነግሬ ልሰናበት። አድዋ የአንድነት ውጤት ነው። ኢትዮጵያም በአንድነቷ ትዘልቃለች። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ዳቢና ቪኦኤ ነው እያዳመጣችሁ ያላችሁት። ምርጫችሁ ስላደረግን እያመሰገንን ምሽቱን ሳስተናግዳችሁ የነበርኩት የደንገረመው ከኤልያስ አስማረጋ ነበርኩኝ። ቪኤ አምሐሪክ ብላችሁ በፌስቡክ ላይ ተከተሉ። በተከታዩ ሙዚቃ እንሰናበታለን። መልካም ምሽት። እደሰታለሁ ወዳለችበት ሲራ መድግሬ ራዲዮ ሰገላ አሜሪካቲ